የመቀለ ከተማ ክለብ ደጋፊዎች ትላንት ማታ ከሸባ ኮሌጅ እስከ አክሱም ሆቴል ባለው መንገድና ቀበሌ 16 እየተባለ በሚታወቀው አካባቢ ከፍተኛ አመጽ ቀስቅሷል። በዕለቱ በወልዲያ ደጋፊዎች ደረሰብን ያሉት ጉዳት በማውገዝ የተጀመረ ሲሆን የኋላ ኋላ ግን ፍትህ ለመቀለ ቡድን ደጋፊዎች የሚል መፈክር በጩኸት በማሰማት በአካባቢው ያሉ የመንግስት የመንግስትና የግል ባንኮች እንዲሁም የንግድ ተቋማት በድንጋይ መስታወቶቻቸውን እንደሰባበሩ አንድ ስማቸውን እንዲጠቀስ ያልፈለጉ የአይንማኝ ለዶችቬለ ተናግሯል። ወጣቶቹ ወደ ድምፅ ወያኔ ትግራይ አቅጣጫ በሚያምሩበት ጊዜ የክልሉና የፌዴራል ፖሊስ አባላት ደርሰው እንዳስቆሟቸውና ከተማዋ በቶክስና በጩኸት ታወካ እንዳመሸች የአይንማኙ አክለው ገልጸውልናል። በዛሬው ዕለት ደግሞ ቤታቸው የወደመባቸው የንግድ ተቋማት የተሰባበሩ መስታወቶችን ሲያጸዱ እንደተስተዋሉ የአይንማኞቹ አክለው ገልጸዋል። አሁን ዘግይቶ በደረሰን ዜና ደግሞ በወልዲያ ከተማ ተገድሏል ተብሎ የተወራው የመቀለ ከተማ ደጋፊዎች ሬሳ ይገባል የሚል ወሬ በስፋት በመናፈሱ ምክንያት በተለይ ወጣቱ ለአመፅ አሰፍስፎ እንዳለና ቁጥሩ ከፍተኛ የሆነ የታጠቀ የፌዴራል ፖሊስ ኃይል በከተማዋ ጥብቅ የጸጥታ ቁጥጥር እያካሄደ መሆኑን ለማወቅ ተችሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ